ቤዛዊት አድማሱ በባህሬ ችግር ሲፈጠር መፍትሄ ላይ የማተኩር ሰው ነኝ ስትል ራሷን ትገልጻለች። ቤዛዊት ቀድሞ ተቀጥራ በሰራችባቸው መንግስታዊ ያልሆኑ ድርጅቶች ውስጥ የተለያዩ ለአጭር ጊዜ የሚሰሩ የትርጉም የመረጃ ስብሰባና ትንተና ስራዎችን የሚሰሩ ባለሙያዎችን የማግኘቱን ችግር ማስተዋሏ ፍሪላንስ ስራ የተሰኘ ድረገጽ ለመመስረት እንደመራት ትገልጻለች። እኔ እንግዲህ ተወልጄ ያደግኩት አዲስ አበባ ነው። መሪያ የተማርኩት እንግሊሽ ላንጉጅ ኤንድ ሊትሬቸር ነው። ከዛ በኋላ ሶሲዮሎጂም እንደዚሁ በአንደርግራጅዌት ተምሬያለሁ። ከዛ ማስተርስ ኢን ሶሻል ወርክ ላይ ነው የሰራሁት እና ስራ ለረጅም ጊዜ የሰራሁት ሎካል ና ኢንተርናሽናል ኤንጂኦ ውስጥ በተለይ ደግሞ በመጨረሻ ስለ አምስት ዓመት ያህል የሰራሁት አንድ ኢንተርናሽናል ኤንጂኦ ውስጥ የኤች አይ ቪ ፕሪቨንሽን ፕሮጀክት ላይ ነው። እዛ ላይ ኤስ ቢ ሲ ሲ አድቫይዘር ሆኜ ነበር የምሰራው። ይሄ ምንድን ነው? ሰዎች ኤች አይ ቪን ለመከላከል እንዴት ባህሪያቸውን መቀየር አለባቸው የሚል ስራ ነው ስንሰራ የነበረው እና ይህንን ለማድረግ የተለያዩ ኤጁኬሽናል ማቴሪያሎችን ፕሮዲስ እናደርጋለን። ማኑዋሎችን፣ የሚወያዩበትን ፍላየር፣ ብሮሹርስ፣ የተለያዩ ፕሮሞሽን ስራዎችን እና በነበረኝ ኤክስፒሪየንስ ከተለያዩ ፍሪላንሰሮች ጋር እሰራ ነበረ። አንድ ማኑዋል በአማርኛ ካዘጋጀን በኋላ ለዶነር ወደ እንግሊዝኛ እንቀይራለን። ከዛ ደግሞ ስራችንን ለመስራት የተለያየ ሎካል ላንጉጅ ትራንስሌት እናደርጋለን ነው እና በዚህ ጊዜ ያየሁት ነገር ምንድን ነው ማለት እንደዚህ አይነት ስራ የሚሰሩ ሰዎች አሉ፣ ግን በተለይ ለኤች አር ዲፓርትመንታችን በጣም ሀስል ነበረ። አንድ ትሬነር ለማግኘት ከአንድ ወር በላይ ይፈጃል እና ደግሞ እንዲሁ ደግሞ ኢንፎርማሊ ስናይ ደግሞ አሉ ሰዎቹ አሉ፣ ግን እዛ እኛ ሲስተም ላይ መምጣት አልቻሉም ወይም አላገኘ ናቸውም ስለዚህ ሁለቱም ሰዎች ነጋ ኢንፎርማሊ ይመጣሉ። ቤዛ እንደዚህ የሚሰራ ሰው ታውቂያለሽ ወይ? ወይም ደግሞ ቤዛ እንደዚህ አይነት ማለት አሁን ስራ የለም የሚያሰራ ሰው ካገኘሽ እፈልጋለሁ ፕሊስ ሬኮመንድ አርጊኝ የሚሉ ሰዎች ነበሩ ኢንፎርማሊ። እና ይሄ ነገር ግን ለምን እኛ ጋር እንደዚህ መሆን አይችልም እያልኩኝ ለራሴ እየጻፍኩት እንደዚህ ቢሆን እንትኑ ደግሞ እንደዚህ ቢሆን በዚህ ሞዴል ሊሰራ እያልኩኝ ለራሴ ነበረ የያዝኩትና እንደ አጋጣሚ የክሳብን አድቨርቲዝመንት ሳይ እንደ ቢዝነስ አይዲያ አፕላይ ያደረግኩት ከዛ ፈሌክ ተደረገ። ከዛ ያው በፕሮሰሱ በኢንኩቤሽን ፕሮሰሱ አልፈን እንደ ቢዝነስ ስታብሊሽ አደረግነው። በፍሪላንስ ስራ ለወጣት ተመራቂዎች፣ ተጨማሪ ገቢ ማግኘት ለሚፈልጉ ሰዎች አሊያም በጡረታ ላይ ላሉ ባለሙያዎች ሰፊ የሆነ የስራ እድል እንደሚፈጥር የምትናገረው ቤዛ ስራውን መስራቱ ላይ የተለያዩ ተግዳሮቶች እንዳሉባትም ታስረዳለች። ተግዳሮቱ ምንድን ነው? ቢዝነሱ አዲስ ነው። ድርጅቶች ጋር አፕሮች አድርገሽ በእኛ በኩል ፋሲሊቴት እናደርግላቸዋለን ስንል ወይ በትራዲሽናል መንገድ ነው፣ በሪኮመንዴሽን በሰው በሰው መሄድ የሚፈልጉት፣ ወይም ደግሞ ያ ፐርማነንት ስራተኛ በሚቀጥሩበት መንገድ መሄድ ይፈልጋሉ እና አሁን ኮንትራክት ሰጥተውን ስራ ዴሊቨሪ ያደረግንላቸው ሰዎች እሱን እንደ ቴስቲሞኒ እየተጠቀምን ድርጅቶችን አፕሮች እያደረግን ነው። ገና ራሳችንን ፕሮሞት እያደረግን ነው። ሌላው ምንድን ነው፣ ታክስ ሕጉ እንዴት ኢንተርቴን ያደርገዋል ታርታፕ ራሱ ሕጉ ከሌላ ንግድ እንዴት ትሪትመንት የሚያደርገው የሚለውን ገና ፊገራስ እያደረግን ነው ማለት ነው። ሴክተሩ ራሱ ኢትዮጵያ ውስጥ አዲስ ስለሆነ ሁሉ ነገር አዲስ ነው። እንደ ንግድ ራሱ ለማስመዝገብ ያው ከሌላው አሰሪና ሰራተኛ ማገናኘት የሚል አንድ ካታጎሪ ስር ነው እንጂ ይሄ በኦንላይን ፕላትፎርም እንደዚህ ፋሲሊቴት ማድረግ ስራዎችን የሚለው ስፔሲፊክ የሆነ አይደንቲፋይ የተደረገ ነገር የለውም መንግስት ጋር። ጀማሪ የሆነው ፍሪላንስ የራሱን ቢሮ ከፍቶ አጫጭር ስራዎችን ለሚሰሩ ሰዎች ስራ መስራት የሚችሉበት ቢሮ እንዲሁም ደግሞ ነጻ የኢንተርኔት አገልግሎትንም ጭምር በማቅረብ ስራውን እንደሚያሳልጥም ቤዛዊት ታስረዳለች። በሌላ በኩል ደግሞ እንደ እናት በቀላሉ በቤት ውስጥ ወላጆች ልጆቻቸውን ሊያስተምሩባቸው የሚችሏቸውን አጋዥ መሳሪያዎች የሚያመርት ብልጭታ የተሰኘ ተቋምም ጎን ለጎን ለማስኬድ እየጣርኩ ነው ትላለች። ከፍሪላንስ ስራ በፊት ሌላ አንድ ብልጭታ የሚባል የልጆች የትምህርት መርጃ መሳሪያ ዲዛይን የምናደርግበትና ፕሮዲውስ የምናደርግበት እንደዚሁ ሌላ ስታርታፕ አለኝ እና እሱም እንደዚሁ ካየሁት ነው ኢትዮጵያ ውስጥ ለልጆች የትምህርት መርጃ መሳሪያ ማግኘት በጣም ከባድ ነው። እና እነዚህ ትንንሽ የሆኑ በጣም ፍሬንድሊ የሆኑ በተለይ ቤት ውስጥ ወላጆች፣ አያቶች፣ ሞግዚቶች ህጻናት ትምህርት ቤት ከመግባታቸው በፊት ፊደል የሚያስቆጥሩበት ፍሬንድሊ የሆነ ነገር የለም የተለም ስለዚህ፣ አጋጣሚ ሁለት ልጆች አሉኝ አሁን አስራ ሁለትና አስር አመታቸው ነው። ልጆች ባቴሪያል ስፈልግ የነበረውን ቻሌንጅ በስራ አጋጣሚ ደግሞ ከኢትዮጵያ የመውጣት እድል ነበረኝ እና እዛ ደግሞ ሲሄድ በየመጽሐፍ መደብሩ በየሱቁ በየሞሉ የልጆች የትምህርት መርጃ መሳሪያዎች በጣም አሉ እና እዚሁ አንድ ሰፖርት አድቨርታይዝ ተደርጎ ሳይ እዛ ላይ ይህንን አይዲያዬን ፒች አድርጌ እንደዚህ ሰፖርት ተሰጠኝ። እሱንም የሰራሁኝ ቤዛዊት አድማሱ፣ በቀጣይ እነዚህን ሁለት የስራ ፈጠራዎች በማሳደግ ሰፊ የሆነ የስራ እድል የመፍጠር ህልምም አላት። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።